ከአነጋጋሪው የኢትዮጵያ አስቸኳይ ጊዜ አዋጅ ማግስት በሕዝቡ ዘንድ ከተፈጠረው ስሜት የሚነሳው ውይይት ከአዋጁ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች ይመረምራል። የአዋጁን ሕጋዊ መሠረት፣ የዜጎችን መብት ጥበቃና የግጭት አደጋን መከላከልንም ያካትታል። ተወያዮች ፕሮፌሰር ብርሃኑ መንግሥቱ በዩናይትድ ስቴትስ ኦልድ ዶሚኒየን ዩኒቨርሲቲ ውስጥ የህዝብ አስተዳደርና የመንግስት ፖሊሲ ባለሙያ የህግ ሙያተኛው አቶ ሙልጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የህገ መንግስትና የመገናኛ ብዙሀን ህግ መምህር እንዲሁም በዋሽንግተን ሲያትል በተካሄደ አንድ አገራዊ ጉባኤ ለመሳተፍ ከአዲስ አበባ የመጡት የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በመጀመሪያው ክፍል ውይይት ካቆመበት ይነሳል ፕሮፌሰር ብርሃኑ መንግስቱ፣ አቶ ሙልጌታ አረጋዊ፣ አቶ የሸዋስ አሰፋይ፣ እንግዶቼ ሁላችንም ለጊዜያቸው አመሰግናለሁ። የምንወያይበት ርዕስ በየዕለቱ የምንነጋገርበት ወደ መሆን ተቀይረዋል። ቀጥተኛውን ርዕስ ላስተዋውቅ፣ ኢትዮጵያ ከአስቸኳይ ጊዜ አዋጁ ባሻገር የሚል ነው። ውይይቱ ህግን፣ የዜጎችን መብት ጥበቃና የግጭት አደጋን መከላከል እንዲጨምር፣ ከፖለቲካ ቀውሶ አሻግረው የሚወስዱ መንገዶችንም ጭምር። በመሠረታዊ ጥያቄ እንጀምር፣ አቶ ሙልጌታ አዲስ አበባ ያሉት ሰው እርስ ነትና የአስቸኳይ ጊዜ አዋጁ በተግባር ከዋለ በኋላ መሰረታዊ የሚባል ለውጥ ይታይ ይሆን? ከሚታዩት ነገሮች መነሳት ብንችል። እኔ አሁን አዲስ አበባ ውስጥ ነው ያለሁት። አዋጁ ከታወጀ ጊዜ ጀምሮ ከተማ ውስጥ አዋጁ ከመታወጁ በፊት ያልነበረ አሁን ያለ ነገር በበኩሌ አላየሁም። እኔ እንግዲህ የስራ ጸባይ ብዙ ጊዜ ትምህርት ቤት ወይም ቤት ነው ያለሁት። ከዛ ውጭ ብዙ ብዙ ነገር በግሌ ኤክስፒሪንስ ያደረግኩት ወይም ያየሁት የለም። የኔ የዜና ምንጭ እንደ ሌላው ሰው ለመገናኛ ብዙሀኑ ናቸው፣ አቻሌ አንዱ ቮይስ ኦፍ አሜሪካ ማለት ነው። ስለዚህ በመገናኛ ከሚነገረው ውጪ እኔ ራሴ ያየሁት ወይም የመሰከርኩት የተለየ ነገር አዲስ አበባ ውስጥ አላየሁም። ግን ሲወራ ትሰማለህ። ለምሳሌ አዲስ አበባ ዙሪያ ያሉ ከተሞች እነ ለገጣፎ ለምሳሌ ከኔ ቤት ቅርብ የሆነ ለገጣፎ የሆነ መንገድ ተዘጋ ምናምን ትሰማለህ ስም ቢሆን እንደነገርኩ በሚዲያም ሰው ወይም ደግሞ ሰዎች ሲያወሩ በስልክ በምናምን ካልሆነ እንደዚህ ራሴ አዲስ አበባ ውስጥ የተፈጠረ ሲትንምግል ከታወጀ በኋላ የመጣ ድሮ ያልነበረ ነገር እኔም የማውቀው ነገር የለም። ለመንደርደሪያ በፍጥነት የተለወጡ ነገሮችም ካሉ ለማዛመድ ያህል ነው። በመገናኛ ብዙሀን በተለያዩ አካባቢዎች ያሉ እንቅስቃሴዎችን ዘግበናል። እስኪ ዘለግ ወዳሉት ጭብጦች ከመዝለቃችን በፊት አቶ የሽዋስ እርስዎ እንደተረዱት የአስቸኳይ ጊዜ አዋጁ ምን አይነት ገደቦችን ይጥላል? ምንስ አይነት ሁኔታ ይፈጥ ይችላል ብለው ያስባሉ? ከአንድ አመት ቀደም ብሎ የተደነገገውንም እና ለዘጠኝ ወራት የዘለቀውንም የአስቸኳይ ጊዜ አዋጅና ሁኔታዎችን ማዛመድ ይችላሉ? አመሰግናለሁ። እንግዲህ አስቸኳይ ጊዜ አዋጅን በተመለከተ ጸደቀ ከተባለበት አግባብ ጀምሮ አስፈላጊነቱ፣ ቀደም ሲል እንደተገለጸው የሚያመጣውም ለውጥ ሁሉ ነገር ጥያቄ ውስጥ ያለን እና በአጠቃላይ ሀገሪቱ ከአገዛዝ ወደ ዲሞክራሲ ባለመሻገሯ ምክንያት ህዝቡ ያንን ጥያቄ እያደረገ ቢሆንም አገዛዞች ግን ባለመፈቀዳቸው ምክንያት የሆነችን ወቅት እንደ ማሳለፊያ አድርገን ነው የምናየው። ከዚህ በፊትም እንዲሁም የመጀመሪያው ጊዜ አስቸኳይ ጊዜ ዋጅ መታወጁን የምንቃወሙበት የነበረው አንዱ አስቸኳይ ጊዜ ዋጁ እንደ ማስታገሻ ነው፣ እንደ ፔንኪለር ነው። ረዘም ያለ ግን መፍትሄ መወሰድ አለበት በነበረው ሶስት ወር የሚሆን ስድስት ወር ወይም ዘጠኝ ወር ረዘም ያለ ለውጥ የሚያመጣ መፍትሄ መወሰድ አለበት እንል ነበረ። ግን ያንኑ እንደ ዋና ነገር አድርገው ተውት። ተመልሶ ይኸው መጣ። አሁንም ይሄ ምንም ለውጥ አያመጣም። መጀመሪያ ህገ መንግስቱ ላይ ባለው አንቀጽ ዘጠና ሶስት ላይ ባለው መሰረት የተከሰተ ምንም ነገር የለም። አስቸኳይ ጊዜ አዋጅ ሊያሳውጅ የሚችል ክስተት አገሪቱ ላይ የለም። መንግስቱን መቃወም፣ ስርዓቱን መቃወም፣ መለወጥ የህዝቡ መብት ነው። ያ ጥያቄ ነው የተነሳው ስለዚህ ለዛ አስቸኳይ ጊዜ አዋጅ አያስፈልግም። አንደኛ አስፈላጊነቱ በየትም ኢንተርናሽናል ኮሚኒቲውም፣ በህዝቡም፣ በፓርቲዎችም፣ በማህበረሰብ ድርጅቶችም ውድቅ ነው ተቀባይነት ከዛ ያለፈ ግን የጸደቀበት መንገድ እንግዲህ ሰው የሚያሳስር የሚያስገድል ምጃ የሚያስወስድ ለወታደሩ ይህን ፈቃድ የሚሰጥ አዋጅ በዚህ አወዛጋቢ በሆነ ሁኔታ አልፏል መባል የለበትም እና በአጠቃላይ አገዛዙ የገባበት ምስቅልቅል ማሳያ ነው ይህ አዋጅ እንጂ ከዚህ ያለፈ ምንም ፍሬ የሚኖረው አይመስለኝም። መልካም። ተከታታይ ጥያቄዎችን እናነሳለን። ህጋዊ መሰረቶችን፣ ሊመጡ የሚችሉ ሁኔታዎችን፣ አዎንታዊ የሚሆኑ፣ አሉታዊ በዝርዝር እንመለከታለን። ፕሮፌሰር ብርሃኑ ወደ እርሶ ልሻገር። የእርቅ አፈታት ሂደት ምናልባትም ግጭቶች ከተከሰቱ በኋላ የሚመጡ ሁኔታዎችን ብቻ ሳይሆን ከመከሰታቸውም በፊት ተከስቶም ከሆነ ወደ ከፋ ሁኔታ ከማምራታቸው በፊት የሚመጡ ሁኔታዎች ላይ መስራትን ይጠይቃልና በዚህ አይን የሚታዩ ጥያቄዎችን አነሳለሁ። በቅርቡ የታተመ የጥናት ሆን መልከት ታደርግ ያለው መንደርደሪያ ላደርግ አስቸኳይ ጥሪ ሁሉን አቀፍ መመካከሪያ መድረክ ይላል። በግርድፍ ትርጉሙ ኢትዮጵያ መስቀለኛ መንገድ ላይ ሽግግር ወይስ አስቸኳይ ጊዜ አዋጅ ይላል ጥያቄው። ሀሳቦችን የሚያዘለ ነውና በኋላ ወደ መፍትሄና የተሻለው አማራጮች የሚያዛልቁ ጭብቶችንም ያነሱልናል። እስኪ የጽሁፎን መሰረት በጽሁፎ ለማንጸባረቅ የሞከሩትን እያንሱልን ፕሮፌሰር ብርሃኑ። በመጀመሪያ ስለጋበዛችሁኝ በዚህ እንድካፈል አመሰግናለሁ። ለኢትዮጵያ ሕዝብ ትምህርታዊ የሆነ አቀራረብም ስለምታደርጉ ምስጋና ከፍ ያለ ነው። እስር ቤት ያሉ የተፈቱ ለፍትህ የሚደክሙ ዘመዶቻችን ማመስገን እወዳለሁ። መንግስትም በተለይ የፖለቲካ እስረኞች ብሎ ለመጀመሪያ ጊዜ፣ ለአንዳንድ ሰዎች ይሄ ቃል ትርጉም ላይኖረው ይችላል፣ ግን ይህንን ቃል ተቀብሎ መንግስት ፖለቲካል እስረኞች በሚል ቃል አምኖ ተቀብሎ እነሱ እንዲፈቱ በማድረጉ ምስጋና የከፍ ያለ ነው እና ይሄ በጎ አስተሳሰብ ይሄ በጎ አስተያየት እንዲቀጥል እንጂ እንዲቀነጨፍ አንፈልግም። ይህን ካልኳ ወደ ጠየቀኝ ጥያቄ ስመለስ በመጀመሪያ የነበረው አስቸኳይ ሕግ አዋጅ ብዙ ችግሮች እንደፈጠረ እናውቃለን። የተጀመሩትንም የተወጠኑትንም በአማራጭ ኃይሎችና ኦፖዚሽን ፓርቲ የሚባለው ነው። እኔ አማራጭ ነው የምለው አማራጭ ኃይሎችና በመንግስት የነበረውንም ውይይት በደንብ እንዲቀጥል የማያደርግ ስለሆነ ይህ አሁን እንደገና በሁለተኛ ዙር የሆነው አዋጅ እሱ ቀርቶ የአይነቱ ውይይት ሰፋ ብሎ የተጀመረው ውይይት መሻሻል ተደርጎበት የጋራ የሆነ ውይይት እንዲፈጠር ነው። እኛ ይህንን የሀሳብ ወረቀት ባጭሩ የጻፍ ነው መልካም ግጭት የሚፈታበት መንገድ ላይ በሙያ የተሰማሩ እንደመሆነው አሁን ያለው ሁኔታ ጥያቄውን አጽንኦት በመስጠት ነው። መንግስት በአንድ በኩል አሁን ያሉት ሁኔታዎች አስገድደውኛል፣ በዚህ አስቸኳይ ጊዜ አማካኝነት የተሻሉ ሁኔታዎችን ፈጥራለሁ ነው ባጭሩ እያለ ያለው። ዝርዝሮቹን በኋላ እንመለከታለን። በተቃራኒው ቀደም ብሎ አቶ የሸዋስ እንዳነሱት ይሄ የሰዎች መብት ለመገደብ ብቻ የተቀመጠ ይልቁንን በመሻሻል ፋንታ ወደ አሉታዊ ሁኔታዎች የሚያመራ ነው ከመጀመሪያውም ትምህርት ያልተወሰደበት ሁለተኛ ዙር ለምን አስፈለገ እስከሚለው ድረስ ይጠይቃሉ እርስዎ እንዴት ይመለከቱታል እንደ ባለሙያ ጥሩ ጥያቄ ነው በእውነት የመጀመሪያው ባይሆን ጥሩ ነበር እንኳን ሁለተኛ ማድረግ ቀርቶ ምክንያቱም የፖለቲካ ስነ ስርዓት ተጨባጭና ተጨባጭ ያልሆኑ መልክ አሉት። ሰብስታንቲቭ እና ሲምቦሊክ የሚለው ነው በእንግሊዝኛ። በዚህ አይነት አስቸኳይ ህግ አዋጅ በወጣ ቁጥር ቅድም ወንድም የሸዋስ እንዳለው የፍርድ ቤት ስነ ስርዓት፣ የአስተዳደር ስነ ስርዓት ለወታደራዊ ጸጥታ ጠባቂዎች ትልቅ መብት ሰጥቶ ወገኖችን መብታቸው ተጥሶ ከችግር ላይ መጣሉ ብቻ ሳይሆን ይሄ ተጨባጩ ነው እንግዲህ ጠቅላላው አንድ አገር አንድ አስቸኳይ አዋጅ ሲያውጅ ብዙ ችግሮች ይፈጥሩበታል። በሌላ መንግስቶች ያለው አስተሳሰብ ይለወጣል። በህዝብ ያለው አስተሳሰብ ይለወጣል። የተጀመሩ ተመልሰን እንደምንሄድባቸው ተስፋ አለኝ። በመንግስትና በአማራጭ ሀይሎች የተወጠኑ ነገሮች የተጀመሩ ነበሩ። እነሱ ሰፍተው ጠልቀው ወደፊት የተሻለ ስራ እንዳይሰራ እንቅፋት ይሆናሉ። ስለዚህ ትናንትና አንድ ነገር አነብ ነበር። ምሳሌ ለመስጠት ብችል ኢትዮጵያ በንፋስ የሚንቀሳቀሱ ዊንድ ሚል ማለት ነው፣ በንፋስ የሚንቀሳቀስ ቴክኖሎጂ ወደ አገር ልታስገባ እየሞከረች ነው። ለዚህም ሌላ የውጭ አገር ኢንቨስት የሚያረጉ ከምፓኒዎች እያሰቡ ነው የሚል ነገር አንድ ሰው ልኮልኝ አነብ ነበር። እንደዚህ ያለ ለምሳሌ በጎ ነገር ሊሰራ ሲታሰብ በሀገሪቱ ውስጥ አስቸኳይ አዋጅ ታውጇል ሲባል እንዳይሆን የሚያደርግ ነው እንጂ እንዲሆን የሚያደርግ አይደለም። እና ከህዝብ አንጻር ሲታይ፣ ከውጭ መንግስታት አንጻር ሲታይ፣ ከአማራጭ ኃይሎች አስተሳሰብና አቀማመጥ ሲታይ፣ ከሁሉም አንጻር ሲታይ አስቸኳይ ህግ አዋጅ ጎጂ እንጂ ጠቃሚነቱ አይታየኝም እኔ መልካም፣ ወደ አቶ ሙሉጌታ ወደ አዲስ አበባ ልሻገር። በዚህ አስቸኳይ ጊዜ አዋጅ የመንግስት ስልጣን በእርግጥ ገደብ አለው ወይ? የቱ ጋ ነው ገደብ? ካለው ከዛ መስመር ሲያልፍ መንግስት ይጠየቃል ወይ?